ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የግሪጎሪያን ዘመን መቁጠሪያ ተከታዮች 2020ን ተሰናብተው 2021ን ተቀበሉ። አዲሱ የአውስትሬሊያ ብሔራዊ መዝሙር ትችት ገጠመው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በዓለም ዙሪያ የግሪጎሪያ ዘመን መቁጠሪያ ተከታዮች 2020ን ተሰናብተው 2021ን በአዲስ መንፈስ ተቀብለዋል። ምንም እንኳን በመላው ዓለም በኮሮና ቫይረስ ወረርሽኝ ሳቢያ ገደቦች ተጥለው ያሉ ቢሆንም ከሲድኒ ሃርበር ብሪጅ እስከ ታይም ስኩዌር በመልካም ስሜት ለአዲሱ ዓመት አቀባበል አድርገዋል። ዓለምን በ2020 በእጅጉ የፈተነው የኮሮና ቫይረስ ወረርሽኝ አውስትራሊያ ውስጥ የ909 ሰዎችን ሕይወት ሲነጥቅ በመላው ዓለም የ1.8 ሚሊዮን ሰዎችን ሕይወት ቀጥፏል አውስትራሊያ ውስጥ ሲድኒ ለአዲሱ ዓመት ቀበላ የርችት ተኩሷን ባታቋርጥም ሜልበርን፣ ካምብራ፣ ብሪስበንና አድላይድ ዘንድሮ አዲሱን ዓመት ያለ ርችት ተኩስ አስተናግደዋለን። ባገረ አሜሪካ ኒውዮርክ ከተማ ዝነኛ በሆነው ታይም ስኩዌር ህዝብ እንዳይታደም ቢታገድም ስመ ገናናዎቹ ድምፃዊት ጄኒፈር ሎፔዝና ግሎሪያ ጋይኖር እስከ እኩለ ሌሊት አደባባዩን አድምቀውት አምሽተዋለን። ከጃንዋሪ 1 2021 ጀምሮ አገራዊ አንድነትን ያጠናክራል ተብሎ የተለወጠው የአውስትሬሊያ ብሔራዊ መዝሙር ከነባር ዜጎች ትችቶች ገጥመውታል። አድቫንስ አውስትሬሊያ ፌር የሚለው ብሔራዊ መዝሙር ለውጥ የተደረገበት ቀደም ሲል ፎር ዊአ ያንግ ኤንድ ፍሪ የሚለው ፎር ዊአ ዋን ኤንድ ፍሪ በሚል በመተካት ነው። የሊበር ፓርቲ የነባር ዜጎች ጉዳዮች ቃል አቀባይና ራሳቸው የነባር ዜጎች ማህበረሰብ አባል የሆኑት ሊንዳ በርኒ ከአንዲት ቃል የበለጠ ለውጥ እንደሚያሻ ተሰስቡ። አሁን ለውጡ የእውነት ነገራ ሂደት አካል በመሆኑ በመልካም ጎኑ እንቀበለዋለን። ይሁንና ለውጥ የሚያሻው በዚህ ብቻ አይደለም። ለውጡን በመልካምነቱ እየተቀበልን ሆኖም ለውጥ የሚያሻቸው ቃሎች በብሔራዊ መዝሙሩ ብቻ አይደለም። ለውጥ የሚሹ ቃሎች የሚገኙት በሕገ መንግሥቱ ውስጥ ያሉ ቃሎች ናቸው። ሕገ መንግሥቱ ለነባር ዜጎች እውቅና አይሰጥምና ብለዋል። ሌላው የአውስትሬልያ ነባር ዜጎች ማኅበረሰብ አባል የሆነው የቀድሞ ቦክሰኛ አንቶኒ ማንዲን በበኩሉ ብሔራዊ መዝሙሩ የነጭ በላይነትን የሚያንጸባረቅ ዝማሬ በመሆኑ ሙሉ ለሙሉ በአዲስ መልክ ሊጻፍ ይገባል ሲል ትችቱን ሰንዝሯል። አዲሱ ብሔራዊ መዝሙር የጸደቀው ጠቅላይ እንደራሴ ዴቪድ ሃሌ በብሔራዊ መዝሙሩ ላይ ማሻሻያ እንዲደረግ ይሁንታቸውን ከቸሩ በኋላ ነው። ጠቅላይ ሚኒስትር ስኮት ሞሪሰን በበኩላቸው ለውጡ የተደረገው ለሁሉም አውስትራሊያውያን መሆኑንና አንድነትን የሚያንጸባርቅም እንደሆነ ጠቆመው፣ አውስትራሊያ እንደ ዘመናዊ አገር ወጣት ብትሆንም የአገራችን ታሪክ ግና ጥንታዊ ነው ብለዋል። አክለውም በአንድ መንፈስ ብሔራዊ መዝሙራችን እውነትንና የጋራ የሆነ አድናቆትን የሚያንፀባርቅ መሆኑን ማረጋገጥ ተገቢ ነው። ወጣትና ነፃ ያንግ ኤንድ ፍሪ የሚለው ወደ አንድና ነፃ ዋን ኤንድ ፍሪ መለወጡ የሚቀንሰው አንዳችም ነገር የለም፣ ከቶንም አብዝቶ ጨምራል እንጂ ሲሉ የብሔራዊ መዝሙሩን መለወጥ አስፈላጊነትና ዋጋ ገልጠዋል የአውስትሬሊያ ብሔራዊ መዝሙር ለመጀመሪያ ጊዜ የተጻፈው በስኮትላንዳዊው ፒተር ዶርስ ማኮርሚክ ነው። ማኮርሚክ በሕይወት በነበሩበት ወቅት ለሁለት ጊዜያት በ1901 በፌዴሬሽኑ ምስረታ ወቅትና፣ በ1914 የአንደኛው ዓለም ጦርነት ወቅት የብሔራዊ መዝሙሩን ስንኞች ቀይረዋል። በአውስትሬሊያ ብሔራዊ መዝሙር ላይ ብርቱ ለውጥ የተደረገው በጠቅላይ ሚኒስትር ቦብ ሆውክ አስተዳደር ወቅት በ1984 በብሔራዊ መዝሙሩ ላይ የህዝበ ውሳኔ ድምፅ ከተሰጠ በኋላ ነው። የህዝበ ውሳኔውን ውጤት ተከትሎም ጎድ ሴቭ ደ ኩዊን በአድቫንስ ኦስትራሊያ ፌር ተተክቷል። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትሬሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 29 ኢትዮጵያ ብር ከ88 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ በአብዛኛው ፀሐያማ ሆነው ይውላል። ዝቅተኛ 18፣ ከፍተኛ 33 አድላይድ በከፊል ደመናማ ይሆናል። ዝቅተኛ 15 ከፍተኛ 27። ሜልበርን ካፋ ይጥላል። ዝቅተኛ 17 ከፍተኛ 24። ሆባርት ደመናማ ይሆናል። ዝቅተኛ 14 ከፍተኛ 21። ካምብራ ያካፋል። ዝቅተኛ 15 ከፍተኛ 24። ሲድኒ ካፋ ይጥላል። ዝቅተኛ 19 ከፍተኛ 27። ብሪስበን ያካፋል። ዝቅተኛ 22 ከፍተኛ 29። ዳርዊን ያካፋል። ዝቅተኛ 26 ከፍተኛ 33 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 24። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የግሪጎሪያ ዘመን መቁጠሪያ ተከታዮች 2020 ተሰናብተው 2021ን ተቀበሉ። አዲሱ የአውስትሬሊያ ብሔራዊ መዝሙር ትችት ገጠመው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።